በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራው የከፍተኛ ልኡካን ቡድን ዛሬ ሶማሊያ መጎብኘቱን ያረጋገጡት የሶማሊያ የደህንነት ባለስልጣናት ውይይቱ መተማመንን በመገንባትና ኢትዮጵያ በሶማሊያ ሊኖራት በሚችለው ሚና ዙሪያ ያተኮረ ነው ብለዋል። የስለላ ተቋሙ ኃላፊ አብዱላሂ ሳምቦሎሼ እና የውጭ ጉዳይ ሚኒስትር ደኤታ አሊ መሐመድ ኦማርን ጨምሮ ሶማሊያ በቅርቡ ከፍተኛ የልኡካን ቡድን ወደ አዲስ አበባ መላኮ ይታወሳል። የኢትዮጵያ መከላከያ ሚኒስትር ጉብኝት የአዲሱ የአፍሪካ ህብረት ተልእኮ በሶማሊያ ኃላፊነቱን ከበ በሚገኝበትና የወታደር መዋጮ የሚያደርጉ ሀገራት የመጨረሻ ዝርዝር እርግጥ ባልሆነበት ወቅት የተደረገ ነው። መሐመድ ኤል አማኒ ሱፍ በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ ኃላፊ ናቸው። አዲሱ ተልዕኮ ስራ መጀመሩን በማስመልከት በወጦ መግለጫ ላይ በሶማሊያ የረጅም ጊዜ ሰላምና ደህንነትን ለማረጋገጥ በቀድሞ ተልዕኮ የተመዘገቡ ስኬቶችን አዲሱ ተልዕኮ እንደሚያጠናክር አስታውቀዋል። በተባበሩት መንግስታት ጸጥታ ምክር ቤት ውሳኔ ቁጥር 2767 መሠረት ኤሶም በስተመጨረሻ ከጥር 1 2025 የአውሮፓውያኑ ዘመን ጀምሮ ስራውን ጀምረዋል ሲሉ ሱፍ ተናግረዋል። ተልእኮ ለሶማሊያ ጸጥታ ኃይሎች የተግባር ድጋፍ መስጠቱንም እንደሚቀጥል አክለዋል። የሶማሊያ ባለሥልጣናት በኤሶም ስር የሚሰለፉ አስፈላጊ 11 ሺህ ወታደሮችን ከዩጋንዳ ጅቡቲና ኬንያ ማግኘታቸውን በመግለጽ ኢትዮጵያ እንደማሳተፍ አመላክተዋል። ከፍተኛ የሶማሊያ ባለስልጣናት ጉዳዩ ከኢትዮጵያ ልዑካን ጋር ውይይት እንደተደረገበት ለቪኦኤ የአፍሪካ ቀንድ አገልግሎት አረጋግጠዋል። የድኅረ አትሚስ የሰራዊት ስብጥርና የኢትዮጵያ ብሔራዊ መከላከያ ሰራዊት ሚናን ጨምሮ በዋና ዋና ጉዳዮች ላይ ውጤታማ ውይይት መደረጉንም ገልጸዋል። አክለውም ቀደም ሲል በኢትዮጵያ መከላከያ ሰራዊት ተይዘው በነበሩ ስፍራዎች ሌሎች የጦር አጋር ሀገራት ወታደሮች መመደባቸውን ሶማሊያ ለኢትዮጵያ ወገን አስታውቃለች ብለዋል። ኢትዮጵያ ልኡካን ቡድን ሰራዊታቸውን ረዘም ላለ ጊዜ ከተንቀሳቀሰባቸው አካባቢዎች ለማዘዋወር ያጋጠሙትን ተግዳሮቶች አጢኗል። የመጨረሻ ውሳኔ ባይሰጥም የሶማሊያ የልዑካን ቡድን በቅርቡ ወደ አዲስ አበባ በማቅናት ዝርዝር ሂደቶችን ያጠናቅቃል። ንግግሮቻችን ለጋራ መግባባትና ትብብር ያለንን የጋራ ቁርጠኝነት አንጸባርቀዋል በማለትም የውይይቱ አንኳር ጉዳይ ነው ያሉትን አስተያየት ሰጥተውናል። የኢትዮጵያ ልኡካን ቡድን አመሻሹን ወደ ሀገሩ ተመልሰዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸውን ቪኦኤ ለማነጋገር ያደረገው ጥረት አልተሳካም። ሰሚራ ጋይድ የአፍሪካ ቀንድ ቀጠናዊ የጸጥታ ጉዳዮች ተንታኝ ናቸው። እኚህ ሰውም ከቀድሞው የአፍሪካ ሕብረት የሽግግር ተልዕኮ በሶማሊያ አትሚስ የተለየ ይሆናል ብለው እንደማይጠብቁ ይናገራሉ። የወታደሮቹና የማዘዣ ጣቢያዎቹ ቁጥር ከቀድሞ ያነሰ እንደሚሆንም ተናግረዋል። በመሬት ላይ ትግበራ የአሁኑ ተልእኮ ከአትሚስ ወይም ከመጨረሻዎቹ ኤዩሶም ቀናት የተለየ አይሆንም። የአፍሪካ ሕብረት ኃይሎች ባለፉት ጊዜያት ላለፉት ስድስት ዓመታት እንበል ለውጥ አልባ ና በመከላከል ላይ ይበልጡኑ ያተኮረ ሆኗል። ውሱን በሆኑት ቁጥሮች ና ማዘዣ ጣቢያዎች ምክንያት በተለይ አሁን ያለው ሁኔታ ይለወጣል ብዬ አላስብም። ኤሲዮን ባለፈው ሳምንት በተባበሩት መንግስታት የጸጥታው ምክር ቤት የመጀመሪያ አስራ ሁለት ወራት የሥራ ዘመኑ ጸድቆልታል። የተባበሩት መንግስታት ድርጅት የአፍሪካ ሕብረት 1040 ፖሊሶችን ጨምሮ እስከ 12626 መለዮ ለባሾችን እስከ ሰኔ 30 2025 በሚዘልቀው የተልእኮ የመጀመሪያ ምዕራፍ የሥራ ዘመን እንዲያሰማራ ሥልጣን ሰጥቶታል። ነገር ግን በኢትዮጵያ ወታደሮች ሚና ዙሪያ የተረጋገጠ ውሳኔ ባለመኖሩ የተፈጠረው አለመግባባት በአዲሱ ተልእኮ ዙሪያ ስጋትን አርብቧል። አንዳንድ የሶማሊያ ባለስልጣናት ኢትዮጵያን ተሳትፎ ሲጠራጠሩ ሌሎች ደግሞ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን አወዛጋቢውን የመግባቢያ ስምምነት በተመለከተ የሁለቱ ሀገራት መሪዎች በአውሮፓውያኑ ታህሳስ አስራ አንድ አዲስ ስምምነት ላይ በመድረሳቸው ሶማሊያ ለኢትዮጵያ መከላከያ ኃይል ሚና ክፍት ናት ብለዋል። ሶማሊያና ኢትዮጵያ በሰራዊቱ ሚና ላይ ሊስማሙ ይችላሉን? ተብሎ የተጠየቁት ቀጠናዊ ተንታኛ ሰሜራ ጋይድ ሊስማሙ ይችላሉ የሚል እምነት አላቸው። ዋን ማንት ጎ ማይ አንሰር ውደብን አብሶሉትሊ ኖት ከአንድ ወር በፊት ሶማሊያ ካላት አቋም አንጻር በፍጹም አይሳካ ምል ነበር። ነገር ግን የተጣደፈ የሚመስለውና ሁለት ሳምንት ዕድሜ ብቻ ያለው የአንካራ ስምምነት ነገሮችን ቀይሯል። ይህ ስምምነት ሶማሊያና ኢትዮጵያ ለወደፊቱ የኢትዮጵያ ብሔራዊ መከላከያ ሰራዊት የሚኖረውን ሚና በተመለከተ ለመወያየት መሰረት ለመጣል ታስቦ የተደረሰ ይመስላል። ሶማሊያ በኢትዮጵያ ተሳትፎ መስማማት ብትችልም በሕዝቡ ዘንድ ካለው ስሜትና የሶማሊያ አመራር በጉዳዩ ላይ ከወሰደው ጠንካራ አቋም የተነሳ ከፍተኛ የፖለቲካ ዋጋ ያስከፍላል። ሰሜራ ጋይድ ሁለቱ ሀገራት ግንኙነታቸውን ለማሻሻል ተጨባጭ እርምጃ አልወሰዱም ብለዋል። I don't believe there have been substantive steps taken to improve relations. ግንኙነቱን ለማሻሻል ተጨባጭ እርምጃዎች ተወስደዋል ብዬ አላምንም። ይሄ የሆነው በዋናነት ምንም በይፋ የታየ ነገር ባለመኖሩና ጊዜውም በጣም አጭር በመሆኑ ነው። ስምምነቱ ሁለት ሳምንት አልሞላውም። አሁንም ከሶማሊያ ፖለቲከኞችና ፖሊሲ አውጪዎች የሚቃረኑ መግለጫዎች ይወጣሉ። የሶማሊያ የውጭ ጉዳይ ሚኒስትር ከሌሎች ባለስልጣናት ጋር በመሆን አዲስ አበባን ከመጎብኘታቸው፣ አሁን ደግሞ የኢትዮጵያ መከላከያ ሚኒስትር ወደ ሶማሊያ ከማቅናታቸው ውጪ ሌላ ነገር የለም እላለሁ። ከአውሮፓውያኑ 2012 ጀምሮ የኢትዮጵያ ወታደሮች በሶማሊያ አፍሪካ ሕብረት ተልእኮ አካል ናቸው። ኢትዮጵያ ሁለቱ ሀገራት በገቡት የቀደመ ሁለትዮሽ ስምምነት መሰረት ሶማሊያ ውስጥ የሚንቀሳቀሱ ተጨማሪ ወታደሮችም አሏት።